ችሎቱ አቃቤ ሕግ በዮናታን ተስፋዬ ያቀረበውን የሽብር ክስ ከዘረዘረ በኋላ ዮናታን ተስፋዬ ይህን ለመከላከል ዘጠኝ ምስክሮችና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኦሮሚያ የተፈጠረው ብጥብጥ የመልካም አስተዳደር ችግር ውጤት ነው ያሉትን ሲዲ ቀርቦ መመርመሩን አትቷል። ዶክተር መረራ ጉዲና፣ ጋዜጠኛ እስክንድር ነጋና አቶ በቀለ ገርባ የሚገኙባቸው ምስክሮች። ዮናታን በፌስቡክ ድረገጹ የደጠፋቸው ጽሑፎች የመናገር ነጻነት አዋጁን ተጠቅሞ ያተመው እንጂ ለሽብር የሚያነሳሳ አይደለም ሲሉ መመስከራቸውን ችሎቱ አትቷል። ሆኖም ግን ምስክሮቹ የሰጡት ሐሳብ የተከሰሰበት ፍሬ ነገር የሚያስተባብል ሳይሆን በዳኞች የመወሰን ስልጣን በመግባት ጥፋተኛ አይደለም የሚል ስለሆነ ችሎቱ እንዳልተቀበለው ገልጿል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ መግለጫም አመፁ የተፈጠረው በመልካም አስተዳደር እጦት ቢሆንም አመፁን ለፖለቲካ ዓላማቸው ለመዋል የተጠቀሙበት ኃይሎች መኖራቸውን የሚገልጽ ሐሳብ ያለው በመሆኑ በዚህ በኩል የቀረበው የሰነድ ማስረጃም ውድቅ አድርገናል ብሏል። ስለሆነም ዮናታን ተስፋዬ በተከሰሰበት የጸረ ሽብር አዋጅ ቁጥር 652 እዝባር 2001 አንቀጽ 6 ጥፋተኛ ነው ሲል በሙሉ ድምፅ ፍርድ መስጠቱን አስታውቋል። አቃቤ ሕግ የቅጣት ማክበጃውን የዮናታን ጠበቃ ደግሞ የቅጣት ማቅለያ በጽህፈት ቤት በኩል እንዲያቀርቡ በማዘዝ የቅጣት ውሳኔ ለመስጠት ለግንቦት 17 ተለዋጭ ቀጠሮ ይዘዋል። ከችሎቱ መልስ የዮናታን ተስፋዬ ጠበቃ አቶ ሽብሩን አነጋግርናቸው ነበረም። ይሄ ክስ እንግዲህ ለአንድ ዓመት ያህል በክርክር ቆይቶ ዛሬ ፍርድ ተሰጥቷል። ፍርዱ ትንሽ በእኛ በኩል ጥሩ ስሜት ያልፈጠረ ነው። በፍርዱ ላይ የተገለጸው ነገር ይከላከል አልቻለም ተብሎ ነው። በአንድ በኩል ተከላከል የተባለው የሀሳብ በነጻነት መግለጽ መብቴን ነው ኤክሰርሳይዝ ያደረኩት። ስለዚህ ሀሳብን በነጻነት መግለጽን በተመለከተ የተቀመጡትን ገደቦች ስላለማለስፉ ተገቢውን ማስረጃ አቅርበው ይከላከልን የተባለው ይህም በተመለከተ ማስረጃዎች አልቀረቡም አይደለም። የተባለው ማስረጃዎቹ ቀርበዋል፣ ምስክሮቹ ቀርበዋል። ግን ገደብ አልፏል አላለፈም የሚለው የፍርድ ቤት ስልጣን ነው እንጂ በምስክሮች ማስረዳት የሚቻል ጉዳይ አይደለም ተብሎ ነው ውሳኔ የተሰጠው። በአጠቃላይ ውሳኔውን እንግዲህ ግልባጩን ጠይቆ ሁሉንም አጠቃሎ ማየት ያስፈልጋል። ግን በእኛ በኩል ተከላክለናል ብለን ነበር፣ ፍርድ ቤቱ ደግሞ አልተከላከላችሁም ብሏል። የክሱ መሰረት ያደረገው ኦነግ ያስጀመረውን በኦሮሚያ አንዳንድ አካባቢዎች ብጥብጥ ለማስቀጠል አስበው ዘግቦ ይህን ጽፏል ተብሎ በቀረበ ክስ ባቀረብነው የሰነድና የኦዲዮ ቪዲዮ ማስረጃ ኦነግ ውስጡ እንደሌለበት ካስረዳም በኋላ ሽብርተኝነት የሚለው የክሱ አካል አብሮ ቀጥሎ ውሳኔው ድረስ መድረሱ ትንሽ ጥሩ እንትን አልፈጠረም። እንግዲህ አይተን ተገቢውን ስነስርዓት በሚፈቅደው መሰረት ይባኝ የምንሄድበት ነው የሚሆነው። በሌላ ዜና አቃቤ ሕግ በኦነግ አባልነት ተመልምለው የሽብር ተግባር ለመፈጸም አሲሯል ያላቸውን ስምንት ተከሳሾች ላይ ዛሬ አዲስ ክስ አቅርበዋል። አቃቤ ሕግ ያቀረበው ክስ ዛሬ በአራተኛው ወንጀል ችሎት ለተከሳሾቹ በንባብ ቀርቧል። በመልካሙ ተፈሪ ወይም በቅጽል ስሙ ለቺሳ ቀብሶ ስም የተከፈተው አዲስ የክስ መዝገብ በ1996 ዓ ም የወጣውን የወንጀል ሕግ አንቀጽ 32 እዝባር 1 ሃና ለ እንዲሁም የጸረ ሽብር አዋጅ ቁጥር 652 እዝባር 201 አንቀጽ 4 ስር የተደነገገውን ተላልፏል የሚል ነው። ተከሳሾቹ የኦነግ ከፍተኛ አመራር ነው በተባሉት በአቶ ዳውድ ኢብሳ ተመልምለው የሽብር ተልእኮ በመቀበል ለአመራር አባሉ የተለያዩ መረጃዎችን በኢሜል ሲልኩ እንደነበረ በሱዳን በኩል ይገባሉ ለተባሉ የኦነግ ታጣቂዎች የመሳሪያ የመድኃኒትና ሌሎች ቁሳቁሶች አቅርቦት ለማሟላት ሲንቀሳቀሱ እንደነበር በኦሮሚያ ክልል ሰላም ያለ በማስመሰል ሲዘግቡ ነበር ያሏቸውን ጋዜጠኞች ለመግደል አሲሯል የሚሉና ሌሎች ክሶችን ተዘርዝሮባቸዋል። ተከሳሾቹ ክሱን አይተው ከጠበቆቻቸው ጋር በመመካከር የመቃወሚያ ሐሳባቸውን ለማሰማትም ተለዋጭ ቀጠሮ ተይዞላቸዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ